ኢኮኖሚው አለ በሲዳማ ዞን ዳሌ ወረዳ የዳግያ ቀበሌ ነዋሪ የሆኑት የ55 ዓመቱ አዛውንት መንግስቱ አሊቶም የዕድሜ ዘመናቸውን ያሳለፉት በግብርና ሥራ እንደሆነ ይናገራሉ። አቶ መንግስቱ ለአመታት አፈር ገፍተው የደከሙበት ጥረታቸው ግን እንዳሰቡት ኑሯቸውን ብዙም ፈቅ ያደረገላቸው አይመስልም። አሁን ላይ እሳቸውን ጨምሮ ሌሎች የአካባቢው አርሶ አደሮች ታዲያም በአቅራቢያቸው በመገንባት ላይ የሚገኘውን የይርጋለም የተቀናጀ የግብርና አግሮ ኢንዱስትሪ ፓርክን ተስፋ ማድረጋቸው አልቀረም። በአሁኑ ወቅት ለፓርኩ ኢንዱስትሪዎች በምርት ግብዓትነት ሊውሉ የሚችሉም የቡናና የአቮካዶ ዛፎችን በማልማት ላይ እንደሚገኙ የሚጠቅሱት አቶ መንግስቱም በተለይም ተፈላጊ ዝርያዎችን በማዳቀልና በማባዛት የገቢ ምንጭ መፍጠራቸውን ይናገራሉ። ያኔ የአግሮ ኢንዱስትሪ ፓርኪ ሲመሰረት እኔ ያው በዳሌ ወረዳ በኩል ያስወደርን ተወክዬ ተሳታፊ ነበርኩ ማለት ነው። ያኔ ስናገሩ ችግኝ የምታመርቱት ከዚህ በፊት ከምታመርቱት ሶስት እጥፍ ጨምራችሁ ብታመርቱ ነው አግሮ ኢንዱስትሪ ፓርክ ቁም ነገር ላይ የሚውለው መጣው። ከዛ ወዲህ ጨምሬ ወደ ሺህ ችግኝ አካባቢ ተክያለሁ። ለራሴ ለሚፈልገው ክፍልም ግራፍቲንግ እያደረግን ያው ቤዳለ ወረዳ ግብርና ባለሙያ ይገዛና ሙያ ከዛ በማግኘት ግራፍቲንግ እያደረግን ለሚፈልገው ክፍልም እየሰጠን ለራሳችንም እያስፋፋን እንገኛለን ማለት ነው። አቶ መንግስቱን ጨምሮ በበርካታ አርሶ አደሮች ተስፋ የተጣለበት የይርጋለም የተቀናጀ የግብርና አግሮ ኢንዱስትሪ ፓርክ ከሐዋሳ ከተማ በ47 ኪሎ ሜትር ርቀት ላይ በሚገኝ ስፍራ ግንባታው እየተከናወነ ይገኛል። በ294 ሄክታር መሬት ላይ በመገንባት ላይ የሚገኘው ይኸው የአግሮ ኢንዱስትሪ ፓርክ ከመነሻው ዘርፈ ብዙ አገራዊ ጠቀሜታዎችን መሠረት አድርጎ የተነሳ ስለመሆኑም ይነገርለታል። በተለይም የውጭ ንግድ፣ የስራ እድል ፈጠራና የቴክኖሎጂ ሽግግርን ጨምሮ ለሀገሪቱ ኢኮኖሚያዊ እድገት የራሱን አስተዋጽኦ ያበረክታል ተብሎ እንደሚጠበቅ የፓርኩ የስራ ኃላፊዎች ይናገራሉ። የይርጋለም የተቀናጀ የግብርና አግሮ ኢንዱስትሪ ፓርክ የኦፕሬሽን ስራ አስኪያጅ አቶ ብርሃኑ ሄኬቴም የፓርኩ የግንባታ አፈጻጸም የሚገኝበትን ደረጃ እንዲህ ይገልጻሉ። ፓርክ ውስጥ ያለውን ግንባታን በተመለከተ ግንባታውን በአንድ ጊዜ የሚያልቅ አይደለም፣ ፌዝ ባይ ፌዝ ነው የሚገነባው። ስለዚህ የመጀመሪያው ፌዝ ኦልሞስት 95 ፐርሰንት በላይ አፈጻጸም ነው የሚያሳየው፣ እንደ ፓርኩ ግምገማ። ቀጣይ ደግሞ ሁለተኛ ፌዝ አሁን በአዲሱ በጀት አመት ተጀምሮ ነው ያለ። እስካሁን ድረስ ወደ 11 ዘንድ ካምፓኒዎች ፍላጎታቸውን አሳይተው ሼዶች እየተገነቡ ነው ያሉት። እየተገነቡ ያሉ ሼዶች የቡና ሼድ አለ፣ የወተት ማቀነባበሪያ ሼድ አለ፣ የአቮካዶ ዘይት ማምረቻ ሼድ አለ፣ የማር ማቀነባበሪያ ሼድ አለ። ስለዚህ እነዚህ በግንባታ ላይ ያሉ ሼዶች ሲሆኑ ከነዚህ ደግሞ ወደ ትግበራ የገቡ ሁለት ፋብሪካዎች አንደኛው የአቮካዶ ዘይት ማቀነባበሪያ ፋብሪካ ነው። የደች ካምፓኒ እሱ፣ አሁን የመጀመሪያ ምርት አምርቶ አሁን በቅርቡ ሳምንት ባልሞላ ጊዜ ውስጥ ኤክስፖርት ይደረጋል። እንግዲህ ከአጠቃላይ ከ11ዱ ውለታ ገብተው ሼድ እያስገነቡ ካሉት ወደ ተግባር ገብቶ ማምሬት የጀመሩት ሁለት ናቸው። በእርግጥ በተንጣለለው የኢንዱስትሪ ፓርክ ቅጥር ግቢ አሁንም በርካታ ሼዶች ገና በግንባታ ሂደት ላይ የሚገኙ ቢሆንም በከፊል የተጠናቀቁ ጥቂት ሼዶች ግን ከወዲሁ የምርት ተግባር ሲያከናውኑ ይስተዋላሉ። በአሁኑ ወቅት በፓርኩ የምርት አገልግሎት በጀመሩ ኢንዱስትሪዎች ውስጥ ባገኙት የስራ እድል ተቀጥረው በመስራት ላይ ከሚገኙት ወጣቶች መካከል አንዷ አይኖችው ትዕግስት ፋንታም ወደ ፓርኩ የተቀላቀለችበትን አጋጣሚ እንዲህ ገልጻለች። የተማርኩት ቲቪቲ ነው ሌብልቱን ሁለት ሺ አምስት ላይ ጨረስኩ። ሁለት ሺ አምስት ላይ ትምህርቴን ጨርሼ ለአንድ አመት ምናምን ቁጭ ብያለ። ከዛ በኋላ ስራ እድል ስላልነበረኝ ስሪና ፎርን እንደገና ቀጠልኩኝ። ፎርን እየተማርን እያለ ይሄ ስራ እድል መጣ። ከዛ በትምህርት ቤት በኩል እዚህ መጣንና መጀመሪያ ለሁለት ወር ያህል እንደ አፓረንት የመጣ ነው። ከዛ መሀል አምስት ልጆችን በቋሚ ሰራተኝነት ወስዷል። አረ፣ ብዙ ነገር ተጠቃሚ ሆኛለሁ ምክንያቱም ወጥቶ መግባትን የመሰለ ነገር የለም። በቃ ብዙ ጥቅም አግኝቼበታለሁ፣ እውቀትን አግኝቼበታለሁ። በወር አራት ሺህ ብር ነው በጀላ የሚገባ። ሶስት ሺህ ስምንት መቶ ብር ነው የትራንስፖርት ስድስት መቶ ብር አለ። ጠቅላላ ሶስት ሺህ ስምንት መቶ ብር የይርጋለም የተቀናጀ የግብርና አግሮ ኢንዱስትሪ ፓርክ ግንባታ ሙሉ በሙሉ ሲጠናቀቅ 152 ሼዶች ይኖሩታል የሚሉት የፓርኩ የኦፕሬሽን ስራ አስኪያጅ አቶ ብርሃኑ በነኚሁ ሼዶች ውስጥ የሚቋቋሙ ኢንዱስትሪዎችም ከ3930 በላይ ለሚሆኑ ዜጎች አዲስ የስራ እድል ያስገኛሉ ተብሎ እንደሚጠበቅም ገልጸዋል። የፓርኩ መገንባት ከስራ ዕድል ጠቀሜታው በተጨማሪም የሲዳማና የጌዲዮ ዞኖችን ጨምሮ በዙሪያው በሚገኙ አምራቾችና ኢንዱስትሪዎች መካከል የገበያ ሰንሰለት ለመፍጠር እንደሚያስችልም ነው አቶ ብርሃኑም ይናገሩት። አጠቃላይ ምርቱ በኪሎ ሜትር ራዲየስ ውስጥ ያለው ምርት ወደዚህ ፓርክ ገባል ተብሎ ነው የሚታሰበው። ቤዚካሊ ሲታሰብም ይሄ የሲዳማና የገዲኦ አካባቢ የቡና ፖተንሻል በከፍተኛ ደረጃ አለ ከጥራትም ጭምር። ስለዚህ አብዛኛው ከሚገነቡ ሼዶች ወደ 53 ወደ 54 የሚሆኑ ሼዶች የቡና ሼዶች ናቸው። ስለዚህ የቫሊው ቼን ላይ የሚሰራው የግብርና የክልል፣ የዞን፣ የወረዳ ግብርና ተቀናጅቶ የሚሰሩት በዚህ በፕሮዳክቲቪቲ ላይ የሚሰሩት ስራ አለ። ከሚቀጥለው ዓመት ጀምሮ ወደዚሁ የገበያ ሰንሰለት ይቀላቀላሉ ተብለው ከሚጠበቁ አርሶ አደሮች መካከል የዳግያ ቀበሌ ነዋሪው አቶ መንግስቱ አሊቶም ይገኙበታል። በአሁኑ ወቅት በማሳቸው ላይ የሚገኘውን የቡናና የአፉካዶ ምርት በመሰብሰብ ከቀጣዩ ዓመት ጀምሮ በዩኒየን አማካኝነት ለኢንዱስትሪዎቹ ለማቅረብ በዝግጅት ላይ እንደሚገኙ የሚናገሩት አቶ መንግስቱም በዚህም እንደ በፊቱ የምርታቸው የዋጋ ተመን በደላላዎች ይወሰንብኛል የሚል ስጋት አይኖርብኝም ይላሉ። አሁን ከዚህ በፊት የሚመረተው ያው ለነጋዴ ነው የምንሸጠው፣ በደላላ ነው የምንሸጠው። በተለይ በጓሮ እያለም እንሸጠዋለን። አንድ ኬሻ በግምት መቶ ብር አካባቢ ሊሆን ይችላል። ከዛ ደላላ ነው የምንሸጠው። ከዛ ወዲያ አሁን ለሚቀጥለው አመት ራሳችን ያው አባል ሆነን በዩኒየን በኩል ለአግሮ ኢንዱስትሪ ፓርኪ በቂ ብር አግኝተን እናስረከባለን። ያን ኔ በደላላ ሸጥን በደላላ እጅ እንትን የምንለው እንጂ መንግስት ያን አንድ ሁለት አመት እትፍሩት ማህበር አለ አዲስ አበባ እሱን አገናኘልንና ሁለት ዓመት በኪሎ ሸጥን። እንደገና በቃ እሱም ያው ውሉን ጨረሰና ጠፋልን እና እንደገና ወደ በቀድሞው ወደ ደላላ እጅ ገባንና በደላላ ነው ፍለውን የምንሸጠው። በሚቀጥለው አመት እኛም ያው ወደ አግሮ እንድትሩ ፓርክ ገባን። እንደዛ እንጠቀማል ብለን ነው የሚያስበው። በእርግጥ የአግሮ ኢንዱስትሪ ፓርክ በቀጥታ ከውጭ ንግድ ጋር የተሳሰረ በመሆኑም ጥራቱና ደረጃውን የጠበቀ የአመራረት ሂደት መከተል ለድርድር የማይቀርብ ስለመሆኑ የዘርፉ ባለሙያዎች ይናገራሉ። ወደ ምርት አገልግሎት እየገባ የሚገኘው የይርጋለም የተቀናጀ የግብርና አግሮ ኢንዱስትሪ ፓርክ በቀጣይ ሊያጋጥሙት ከሚችሉ ተግዳሮቶች መካከል የዓለም ገበያ የሚፈልገውን ጥራትና ደረጃ ሟልቶ የመገኘት ጉዳይ ሊጠቀስ ይችላል። የፓርኩ የኦፕሬሽን ስራ አስኪያጅ አቶ ብርሃኑ ግን ከሼድ ግንባታ እስከ ምርት አቅርቦት ድረስ ያለው ሂደት ደረጃውን በጠበቀ መንገድ ለማከናወን በቅንጅት እየተሰራ እንደሚገኝ ይናገራሉ። አንድ ሼድ ምን ማሟላት አለበት የሚለው ስታንዳርድ አለ። ያንን ስታንዳርድ ጠብቆ ነው የሚገነባ። ስለዚህ ከዛ ስታንዳርድ በታች ከሆነ እዚያ ውስጥ የሚመረተው ምርት ኤክስፖርት ስለሚደረግ ኤክስፖርት የሚደረገው ደግሞ ለውጭ ገበያ ስለሆነ ውጭ ገበያው ደግሞ የሚፈልገው የራሱ የምግብ ደህንነትና ጥራት ቁጥጥር ስታንዳርድ አላቸው። ያንን ስታንዳርድ ሚት የሚያደርግ መሆን መቻል አለ። ያንን ሚት የማያደርግ ከሆነ ደግሞ ክሳራው መልሶ የአገር ክሳራ ነው የሚሆነው። የፓርክ ክሳራ፣ የተቋም ክሳራ፣ የግለሰብ ክሳራ ነው። ስለዚህ እያንዳንዷ ነገር በጥንቃቄ ነው የምትገነብ። ስለዚህ ምርቱ ከአርሶ አደሩ ጓሮ ሲመጣም ጭምር ከሚመረትበት ቦታ ጀምሮ ፓርክ ውስጥ ገብቶ ፕሮሰስ ስደረስ ድረስ በዛ ልክ ነው ጥራቱ ኮንትሮል የሚደረግ ከምርቱ ከሚመረትበት ከትሬሳቢሊቲ ጀምሮ ማለት ነው። ስለዚህ ከዚህ ጀምሮ ፕሮሰሱ የጥራት ቁጥጥር ስርዓቱ የጠበቀ ስለሆነ በዚህ ዙሪያ ላይ ግብርና በምርት ጥራት ላይ፣ በምርታማነት ላይ ሰፊ ስራዎች እየተሰሩ ናቸው ያሉት። አድማጮቻችን በይርጋለም የተቀናጀ የግብርና ኢንዱስትሪ ፓርክ ላይ ያተኮረው የዛሬው ከኢኮኖሚዊ ዓለም ዝግጅታችን በዚሁ አብቅቷል። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ሸዋንግዛ ወጋየው ነበርኩ። በሰላም ቆዩን።